ተማሪ ቃል ኪዳን ደግነት በ2016 ዓመተ ምህረት በሀገር አቀፍ ደረጃ የተሰጠውን የ12ኛ ክፍል መልቀቂያ ፈተና ከወሰዱት ከ674000 በላይ ተፈታኞች አንዷ ነበረች። ሆኖም በፈተናው የዩኒቨርሲቲ መግቢያ ውጤት ካላመጡት በመቶ ሺዎች ከሚቆጠሩት ተማሪዎች ውስጥ አንዷ ሁናለች። ቃል ኪዳን ከአመት አመት የዩኒቨርሲቲ መግቢያ መንገድ እየጠበበ መምጣቱን በመገንዘብ ለፈተናው ቅድመ ዝግጅት ስታደርግ ብትቆይም በፈተናው የጠበቀችውን ያህል ውጤት ማምጣት ባለመቻሏ እንዳዘነች ትናገራለች ጠብቄ ነበረ ቢሆን ግን ያው እንደ መጀመሪያ እንደ ሰ- እንደምንሰማው ግን ያው ብዙም ተስፋ አልነበረንም የመጀመሪያው ያው ብቻ ትንሽ ጠብቄ ነበረ በቦሌ የህብረተሰብ አጠቃላይ ሁለተኛ ደረጃ ትምህርት ቤት ትማር እንደነበር የገለጸችልን ቃል ኪዳን በትምህርት ቤታቸው የማጠናከሪያ ትምህርት ሲሰጥ እንደነበር አውስታ ሆኖም የሚፈለገውን ለውጥ ለማምጣት በቂ አልነበረም ትላለች። በሂደቱም ከተማሪዎችና ከመምህራን በኩል ችግር እንደነበሩ ታስታውሳለች። አንደኛ ፈተና አወጣጡ ማለት ከ9 ጀምሮ ያለው እንትን አዲሱ ነበር። ስፋይስ አንዱን ትምህርት ብንማር ከመጀመሪያው ጀምሮ 12 ከመጀመሪያችን ጀምሮ ቢሆን አይፍ ነው ባይነት። ሁለተኛው ደግሞ የማጠናከሪያ አሁን ከዚህ ጋር ያካተት የማጠናከሪያው አይብራራልንም። ጥያቄ ነው የምንሰራው ጥያቄ ምን አይብራራልንም። ቀጥታ መለስ ነውም አልመለስ ነውም፣ ከመለስ ነውም በቃ ያልፋል። ካልመለስ ነውም ደግሞ አስተማሪ መልሱን ነግሮን ያልፋል። ይሄ የባለመሆኑ ችለኝነት አለ አስተማሪ ላይ ራሱ በሱ በሱም ምን እንትን አለው ኦንላይን። በእርግጥ ኦንላይን ያልተፈተኑም አሉ፣ ግን እኛ ያው የመጀመሪያው ነው እና እንደዛ ሆኖ በጣም ችግር ነበረ። ኔትወርክ መቆራረጥ ነበር፣ በዛ ልክ ደግሞ የተማሪዎች መጨነቅ፣ በጠፋ ቁጥር እንጨነቅ ነበረ። ስንት የሚወሩ የወደቁ ተማሪዎች አሉ። በጣም ጭንቀት ነበረ። በምንገባም ሰዓት በምንወጣም ሰዓት በጣም ነው ነበሩ በጭንቀት የተነሳ እና እንደዚህ ከማድረጋቸው በፊት ትምህርት ቤቶችም ላይ ኮምፒውተሮች በትክክል ቢስተካከሉ ከዚህ በኋላ ያሉት ከዚህ ብናጠናም የሆነ ይከብዳል። የወጣት ቃል ኪዳን ደግነት እናት ወይዘሮ ውበት ታረቀኝ ልጃቸው የልፋቷን ፍሬ ባለማግኘቷ ማዘናቸውን ገልጸው ከቅርብ ጊዜ ወዲህ ዩኒቨርሲቲ ለመግባት የማለፊያ ውጤት የሚያመጡ ተማሪዎች ቁጥር ማነስ ሲያሳስባቸው መቆየቱን ተናግረዋል። የልጃቸው የቀጣይ የህይወት ምዕራፍ በምን መልኩ እንደሚመራም እያወዛገባቸው እንደሆነ አመልክተዋል። ከመጀመሪያው ጠብቅ ነበረ። በቃ ጥሩ ደረጃ ላይ እንድትደርስ ነበር። ከአራት ዓመት ወዲህ ግን በሌላው ምሳሌ እንደማይሳካ ይገኛል። የሚከብደው የኑሮ ሁኔታ ነው። እንግዲህ ሰው በአገር ነው የመጣው። ለኔ ብቻ አይደለም እንደሚሆን አድርጋ አስተምራታለች። ሌላዋ የአዲስ አበባ ከተማ ነዋሪ የሆኑት ወይዘሮ ስመኝ ገሰሰ ባለቤታቸው ከሞቱ በኋላ ላለፉት ሰባት ዓመታት የጽዳት ስራ በመስራት በወር ሶስት ሺ ብር እያገኙ ያሳደጓት ልጃቸው ተምራ ህይወታቸውን ትቀይራለች ብለው ያምኑ እንደነበርና ና ውጤቱ እንዳልመጣ ሲሰሙ ማዘናቸውን ይናገራሉ። የእርሳቸውና የልጃቸው የወደፊት ህይወትም እንደሚያሳስባቸው ይናገራሉ። እኔ ትንሽ የሆነ ነገር አጥታ እኔን የምታግዘው ይመስለኝ ነበረ። ሁሉም ይቅርብ ብዬ ያስተማርኳት ግን እሷም ማድረግ አይችልም። እኔ ያልተማርኩት እነሱ ተምረው እሷ ተምራ ደግሞ የሆነ ውጤት አግኝታ የሆነ ዳቦ ገዝታ ታበላኛለች የሚለው ነበር። የ2016 የ12ኛ ክፍል ሀገር አቀፍ ፈተና ውጤት በአዲስ ዓመት ዋዜማ ይፋ ሆኗል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ እንደገለጹት ለሀገር አቀፍ ፈተና ከተቀመጡ 674823 ተማሪዎች ውስጥ የማለፊያ ውጤት ያገኙት 36409 ወይም 5.4 በመቶዎች ብቻ መሆናቸውን ገልጸዋል። እንደ ሚኒስትሩ ገለጻ 638414 ተማሪዎች የዩኒቨርሲቲ መግቢያ ነጥብ አላመጡም። ተማሪዎችን ካስፈተኑት ከ3000 በላይ ትምህርት ቤቶች ደግሞ ደግሞ 1363 ትምህርት ቤቶች ምንም ተማሪ አለማሳለፋቸውን ጠቁመዋል። ከነዚህ ተማሪዎች የምትካተተው ቃል ኪዳን መጪው የህይወት ዘመኗ ለሷም ሆነ ለቤተሰቦቿ ፈታኝ እንደሚሆን ትናገራለች። መንግስት ተመጣጣኝ መፍትሄ ከወዲሁ ካላቀረበም ከፍተኛ ማህበራዊ ቀውስም ይከሰታል ትላለች። በጣም ከባድ ነው ማለት በጣም ብዙ እንደዚህ በወደቀ ቁጥር ስንት ተማሪዎች ቤታቸው ይቀመጣል? ስንት ወዳ አልፈለገ ሱስ ሲገባል። አሁን ለምሳሌ ወንዶች ናቸው በአብዛኛው እንደዚህ አይነት ነገር ይወድቃሉ። ምንም ተስፋ አይኖራቸውም። ስራም ወይም ኮሌጅም አይማሩም። ስራም በዚህ አያገኙም። በዛ በዛ ምክንያት ማለት ወይ ትምህርቱን ማስተካከል ማለት መማር ማስተማሩን አስተካክሎ መቀጠል ወይም ደግሞ መንግስት እንደ አንድ እንትና ተገነዝቦት ስራ ነገር በቃላ እንደዚህ ለሚሆኑት ነገር ስራ ማዘጋጀት ቢኖርበት አሪፍ ነው ባይ። ይሄ መንግስት እንትን ነው የሚሆነው። ምክንያቱም እሱ ነው ይሄን ሁሉ ነገር ያመጣው። እንዳመጣው ማስተካከል ያለበት ራሱ ነው ማለት። አንድ ሰው እኮ ሌባ የሚሆነው ወዱ አይደለም። ስለዚህ ያው ያው እንደዛ እንዳይሆን እሱ ማስተካከል አለበት ብዬ አስባለሁ። አሁን በአብዛኛው እስኪ እንደምናየው ታክሲ ከተራም የትም ቢሆን ሌባ የሆኑት እስንት አስሮ ታንክ ፍል አስረኛን ክፍል የወደቁ ናቸው። ለእነዛ ግን የስራ እድል ቢከፈት ቢስተካከል በጣም ጥሩ ነው ብዬ ማለት ያው እኛም አንቸገርም። ያው የሚወድቁትም እንትና አንደለም ነበረ። በዘንድሮ ዓመት ብቻ 638414 ተማሪዎች የዩኒቨርሲቲ መግቢያ ነጥብ ያላመጡባት ኢትዮጵያ የእነዚህ ወጣቶች እጣፈንታ ፈንታ ምንድን ነው? መንግስትስ ምን አስቧል? በማለት በስራና ክህሎት ሚኒስቴር ቴክኒክና ሙያ ስልጠና ዘርፍ የሚኒስትር ዴኤታ አማካሪ አቶ አዝመራው ከበደን አነጋግረን ነበር። እንግዲህ የቴክኒክና ሙያ ዘርፍ ፍላጎትን መሰረት ያደረገ ስልጠና ነው የሚሰጠው። አንደኛ ከስራ ገበያ ፍላጎት ነው የሚነሳው። ሁለተኛ የዜጎችንም ፍላጎት መሰረት ያደርጋል። ብዙ ጊዜ የዋይት ኮላር እና የብሉ ኮላር ፍላጎት ስላለ ነው እንጂ በዓለም ደረጃም የተሻለ ቢዝነስ ላይም ውጤታማ የሚሆኑት የሙያ ላይ የሰሩ ሀገሮች ናቸው። ሙያ ላይ የሰሩ ዜጎች ናቸው ተጠቃሚ የሚሆኑ። ስለዚህ ከዚህ አንጻር እኛ አጠቃላይ አስራሁለተኛ ክፍል የወሰዱት ወደ ዩኒቨርሲቲ መግቢያ የሚያገኙት መግቢያ የሚያገኙት ወደ ቴክኒክና ሙያ እንዲመጡ ነው እኛ የምንጋብዘው። ምክንያቱም የቴክኒክና ሙያ በአዲስ አፕዴት ባደረግ ነው ፖሊሲ፣ በፊት እስከ ደረጃ አምስት የነበረው እስከ ደረጃ ስምስት ፒኤችዲ ና ስለዚህ ደረጃ የመርገጥ ጉዳይ ማለት ነው። አንድ ደረጃ ሳይረገጥ ሁለት ስለማይወጣ ደረጃውን ጠብቀን እስከ ደረጃ ስምንት ሰው እስከሚፈልገው ድረስ እየበቃ እየሰለጠነ እየሰራ ሀብት እያፈራ ወደሚፈልገው ራዕይ ሊሄድ የሚችልበት እድል የተፈጠረበት ስራ ስላለ መርጣውት ነው። አማራጭ ስላጡ ይመጡ ቶቻቻ መርጣውት የሚመጡበት ዘርፍ መሆን መቻል አለበት ነው። ይህን ለማድረግ እኛ የምንከተለው የስልጠና አንደኛ፣ መደበኛ የሆነ ደረጃዎችን ጠብቀን ከደረጃ እስከ ደረጃ ስምንት እንሰጣለን። መደበኛ ያልሆነ በአጫጭር እንሰጣለን። እንዲሁም ደግሞ በ ልምድ የተገኘ ሙያም ሪኮግናይዝ እየተደረገ ኢኮኖሚው ላይ ይጎሉ እንዲያደርግ የሚችልበት እድልም የሚፈጥር ስርዓት ነው ያለን። ስለዚህ ይህን ለማረጋገጥ በኮሌጅ ደረጃ በመንግስት ወደ ሰባት መቶ የሚሆኑ ኮሌጆች አሉን የግል ደግሞ ፕራይቬት ሴክተር ወደ ስምንት መቶ የሚሆናለን አንድ ሺህ አምስት መቶ የሚሆናለን ይሄ ማለት ትልቅ ቁጥር ነው። በዚሁ ፈተና 1221 ተማሪዎች ከፍተኛ ውጤት ማስመዝገባቸውን የገለጹት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ባለፈው ዓመት ከተመዘገበው 220 ተማሪዎች አንጻር የዘንድሮ የተሻለ ውጤት መሆኑንም አመልክተዋል። በዚህ ዓመት ሁሉም ክልሎችና ከተማ አስተዳደሮች ከአምናው በተሻለ ተማሪዎችን ማሳለፋቸውን የገለጹት ሚኒስትሩ በመጪውም 50 በመቶና በላይ ያመጡት በቀጥታ ወደ ዩኒቨርሲቲ እንደሚገቡም መናገራቸው ይታወሳል። ለአሜሪካ ድምፅ አስቴር ምስጋ ነው።